ደቡብ ወልዲያና አካባቢው በተስፋፋ ወታደራዊ ጥቃት ሰላማዊ ሰዎች አካባቢያቸውን ለቀው እንዲወጡ መሆናቸው ተሰማ ይላል፣ መስፍን አራጌ ዘግባውን ይዟል። በአካባቢው የስልክ አገልግሎት መቋረጡን ተከትሎ ስለደረሰው ጉዳት፣ ጦርነቱ የሚገኝበት ሁኔታና ሌሎች መረጃዎችን ለማግኘት አልተቻለም። ይሁን እንጂ የዓይን እማኝ ነን የሚሉ የውጫሌ ከተማ ነዋሪዎች ወልዲያን ጨምሮ ከስሪ እንቃና፣ መርሳ አካባቢዎች ሰዎች ሸሽተው ወርጌሳ፣ ውጫሌ እንዲሁም ሀይቅና ደሴ ከተሞች እየገቡ መሆናቸውን ለአሜሪካ ድምጽ ሬዲዮ ጠቁመዋል። የወልዲያ ከተማ መንግስታዊ አደረጃጀትም ሆነ ነዋሪዎቹ ከቀናት በፊት በተደጋጋሚ ከተማዋን ከህወሓት ጥቃት ለመታደግ የሞት ሽረት ትግል እያደረጉ መሆናቸውን በተለያዩ መገናኛ ዘዴዎች ሲገልጹ ቆይተው ነበር። የወልዲያ መንግስት ኮሚኒ ኮሚኒኬሽን በማህበራዊ ትስስር ገጹ ባስነበበው ና አስቸኳይ ሲል በገለጸው መልእክት ትናንት ለዛሬ አጥቢያ ምሽት ከህወሓት በኩል በተደጋጋሚ ከባድ መሳሪያ መተኮሱን አስታውቋል። ይህ ጉዳቱን ዝርዝር ባይገልጽም ዘገባው የከተማዋን ነዋሪ ማኝነት ጠቅሶ እንደገለጸው መንግስት የአካባቢውን ህዝብ የትግል ጥንካሬ በመጠቀም ፈጣን እርምጃ ሳይወስድ ቆይቷል። በዚህም ጁንታ ሲሉ የጠሩት አካል የወልዲያን ከተማ ሊያወድም የሚችል ከባድ መሳሪያ በመተኮስ ላይ ነው ሲሉ መግለጻቸውን ዘገባው አስነብቧል። ነዋሪዎቹ በከተማዋ ላይ ሊደርስ የሚችለውን ሰብአዊና ቁሳዊ ጉዳት ግምት ውስጥ ያስገባ እርምጃ መንግስት በአስቸኳይ እንዲወስ ድ ጠይቀዋል። ከመንግስት የኢትዮጵያ ቴሌቪዥን ጋር ቆይታ የነበራቸው የአማራ ክልል መንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ዋና ዳይሬክተር ግዛቸው ሙሉነህ ወረራ ተፈጽሞባቸዋል በተባሉ አካባቢዎች በተወሰደ ወታደራዊ ዘመቻ የህወሓት ቡድን እየተደመሰሰ ነው ሲሉ ነበር የገለጹት። በዚህም ይላሉ ከአሜሪካ ድምጽ ሬዲዮ ጋር የደቂቃዎች ቆይታ የነበራቸው ዳይሬክተሩ በዚህም ህወሓት ተስፋ ቆርጦ በወልዲያ ንጹሐን ዜጎች ላይ ጥቃት ሰንዝሯል ብለዋል። ጦርነት ጦርነት ከፍቶብናል፣ በተለያዩ ግንባሮች። ከዚህ አኳያ በውለያ ዙሪያ የሚደረግ ጦርነት አለ። በዚህ ጦርነት ከሚገባው ልክ በወዳጅ ኃይል የተመታው ተስፋ የቆረጠ ኃይል ማሸነፍ እንደማይችል ሲያውቀው ሲቪሊያን ላይ ጥቃት ፈጽሟል። መድፍ በህዝቡ ላይ ተኩሷል። ጥቃቱ የመንግስትንና የህዝብ ተቋማትንም ጭምር ኢላማ ያደረገ እንደነበር አስታውቀዋል። ከግለሰቦች ቤት ላይ ነው የተተኮሰው። አንደኛው አንደኛው ደግሞ ኢላማ ያደረገው ሌላ የመንግስት ተቋም ለመምታት ነበረ። ያ አልተሳካም፣ ግን እሳብ የሚያደርገው የነበረው በቀጥታ ስቴዲየም አካባቢ ስቴዲየሙን ለመምታት እናዚያ አካባቢ የሚገኘውን ህዝብ ደግሞ ለማጥፋት ያለመ ነበር። ይሄ በአጋጣሚ ያን ያህል የከፋ ጉዳት አላደረሰም፣ ነገር ግን የመጀመሪያው ግን ጉዳት አለ። በጥቃቱ ሰብአዊ ጉዳት መድረሱን ይጠቁመዋል። በዚህም ይሆናል የንጹሐን ዜጎቻችንም ደግሞ ጭምር የህይወት መስዋዕት ሆነዋል ማለት ነው። በዚህ ሂደት ምን ያህል ጉዳት ነው የደረሰው ምን ያህል ሰው ተመቷል የሚለውን መረጃው እንደደረሰን የምናደርስ ነው የሚሆነው። በሌላ በኩል የህወሓት ሊቀመንበር መንበር ዶክተር ደብረጽዮን ገብረ ሚካኤል ባስተላለፉት መልእክት በአፋርና በአማራ ክልል መሬቶች ውስጥ ሰራዊታቸው እንደሚገኝ አምነዋል። በእውነት የኢትዮጵያ መንግስት ድርድር የሚፈልግ ከሆነ በግልጽ ይናገር፣ ካልተናገረ ውጊያውን ይፈልገዋል ማለት ነው ውጊያ ከገባን ደግሞ እንደመሰሳቸዋለን የሚል መልእክት አስተላልፈዋል። መንግስት ያለው አማራጭ ሁለት ብቻ ነው ያሉት ዶክተሩ ለድርድር ያቀረብነው ቅድመ ሁኔታዎችን በሙሉ ተቀብሎ ተኩስ አቁም ማድረግ አሊያም ይደመሰሳል ነው ያሉት። የምክትል ጠቅላይ ሚኒስትር ጽህፈት ቤት በበኩሉ የምክትል ጠቅላይ ሚኒስትር እና ውጭ ጉዳይ ሚኒስትር ደመቀ መኮንንን መልእክት ባስነበበበት የማህበራዊ ትስስር ገጹ አሸባሪ ሲል የጠራው የህወሓት ቡድን በአፋርና በአማራ የተለያዩ አካባቢዎች እየፈጸመ ነው ያለውን የወረራ ጥቃት፣ ዘረፋና ግድያ ድርጊቶች መላው ህዝብ በአንድነት እንዲከላከልና የማያዳግም እርምጃ በመውሰድ ኢትዮጵያን እንዲታደግ ጥሪ ማስተላለፋቸውን ገልጿል። ለመጠበቅ የተመራዊ ሉካን ቡድን በጋይንት ጨጮኻ አቅጣጫ በመቄት ወረዳ ደብረ ዘቢጥ አካባቢ የህዋትን ወረራ ለመመከት ተሰልፏል የተባለውን የመከላከያ ሰራዊት የልዩ ኃይል የሚሊሻና የፋኗ አደረጃጀት እንቅስቃሴ መጎብኘታቸውን የተገለጸው ለአሜሪካ ድምጽ ሬዲዮ መስፍን አራጌ